የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም ዋና ዋና ዜናዎቹ ባለፉት ቀናት ትምህርት አቋርጦ የነበሩ የሕክምና ሙያ ተማሪዎች ወደ ትምህርት ገበታው እየተመለሱ መሆኑ ተነገረ። በተሰጠው የጊዜ ገደብ ሙሉ ለሙሉ ወደ ትምህርታቸው በማይመለሱት ላይም የየዩኒቨርሲቲዎቹ የሴኔት አካላት የሚወስዱት እርምጃ ሊኖር እንደሚችል የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታ ዛሬ አስታውቀዋል። በደቡብ ሶማሊያ በሚገኝ የጦር ሰፈር ላይ አሸባብ ባደረሰው ጥቃት 14 ታጣቂዎችን ጨምሮ 18 ሰዎች መገደላቸውን የአካባቢው ባለስልጣናት አመለከቱ። አሸባብ በበኩሉ አስር ወታደሮችን ገሎ የጦር ሰፈሩን ተቆጣጥሮ የጦር መሳሪያ መዝረፉን ተናግሯል። ቢያንስ ስምንት የሚሆኑ የዩጋንዳ የእግር ኳስ ቡድን አባላትና ደጋፊዎች አልበርት ሐይቅ ውስጥ ሰምጦ መሞታቸውን የሀገሪቱ ፖሊስ ዛሬ አስታወቀ። አስራ አምስቱ ደግሞ የደረሱበት አልታወቀም። በዩናይትድ ስቴትስ እና በቻይና መካከል የተጋጋለው የንግድ ጦርነት ለአገልግሎት አቅራቢ ኩባንያዎችም እየተረፈ ነው። የአሜሪካኑ ጉግል ከቻይናው ህዋዌ ጋር የሚያገናኘው መተግበሪያ ማገዱ በርካታ የስልኩ ተጠቃሚዎች የሚያገኙትን አገልግሎት ሊገድብ እንደሚችል እየተነገረ ነው። ዜናው በዝርዝር ባለፉት ቀናት ትምህርት አቋርጦ የነበሩ የሕክምና ሙያ ተማሪዎች ወደ ትምህርት ገበታቸው እየተመለሱ መሆኑ ተነገረ። በጉዳዩ ላይ ዛሬ መግለጫ የሰጡት የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ የህክምና ሙያ ተማሪዎቹ ያነሷቸውን ችግሮች ለማስተካከል እየተሰራ መሆኑን በመግለጽ ተማሪዎቹ በሙሉ ወደ ትምህርት ገበታቸው መመለስ እንዳለባቸው አሳስበዋል። እንዲያም ሆኖ የህክምና ተማሪዎቹ ዛሬ ወደ ትምህርት ገበታቸው የተመለሱባቸውን ዩኒቨርስቲዎች ለጊዜው ለመዘርዘር እንደማይቻል ሚኒስትር ዴታው ገልጸዋል። ኢትዮጵያ ውስጥ የህክምና ትምህርት የሚሰጥባቸው 31 ዩኒቨርሲቲዎች ሲኖሩ ከእነዚህ ውስጥ የአብዛኞቹ ተማሪዎች በአድማው ትምህርት ማቋረጣቸውን ከአዲስ አበባ ሰለሞን ሙጪ የላከልን ዘገባ ያስረዳል። የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታው በመስሪያ ቤታቸው ማሳሰቢያ መሰረት ወደ ትምህርታቸው በማይመለሱ የሕክምና ተማሪዎች ላይ በየዩኒቨርስቲዎቹ ሴኔት ውሳኔ መሰረት የሚወሰድ የቅጣት እርምጃ እንደሚኖር ተናግረዋል። ኢንተርን ሐኪሞቻችን በተሰጣቸው የቀን ገደብ ጊዜ ውስጥ አስበው አስተውለው ወደ ስራና ትምህርት ገበታቸው የማይመለሱ ከሆነ የዩኒቨርስቲዎች ሴኔት አካላት ተሰብስበው ገምግሞ ይወስናሉ። ካልሆነ ግን እርምጃ ይወሰዳል። ምንድነው እርምጃ? አሁን እኛ ማወቅ አንችልም። ከዚህም ሌላ ከተማሪዎቹ ጥያቄዎች አንዱ የሆነው የመውጫ ፈተናም በሁሉም ዩኒቨርሲቲዎች ለጊዜው እንደሌለ ፕሮፌሰር አፈወርቅ አስታውቀዋል። በደቡብ ሶማሊያ በሚገኝ የጦር ሰፈር ላይ አሸባብ ባደረሰው ጥቃት 18 ሰዎች መገደላቸውን የአካባቢው ባለስልጣናት አመለከቱ። የባኮል ሀገረ ገዢ መሐመድ አብዲ ለጀርመን የዜና ወኪል ዲፒኤ በስልክ እንደገለጹት ከሟቾቹ 14ቱ ታጣቂዎች ሲሆኑ አራቱ በጦር ሰፈሩ ላይ የደረሰውን ጥቃት ሲከላከሉ የነበሩ ወታደሮች ናቸው። ጽንፈኛው ቡድን አሸባብ በበኩሉ በአናዶሎ ራዲዮ በኩል በጥቃቱ አስር ወታደሮችን መግደሉን፣ የጦር ሰፈሩን መያዙን፣ መሳሪያና ወታደራዊ ቁሳቁሶችን መዝረፉን መናገሩን ዘገባው ጠቅሷል። በጦር ሰፈሩ ላይ ቡድኑ ጥቃቱን በሶስት የተለያዩ አቅጣጫዎች በኩል መክፈቱን ያመለከቱት የባኮል ሀገረ ገዢ አሁን ወታደሮቻቸው ሙሉ በሙሉ የጦር ሰፈሩን መልሰው መቆጣጠራቸውን ለዜና ወኪሉ ዛሬ ተናግረዋል። ቢያንስ ስምንት የሚሆኑ የዩጋንዳ የእግር ኳስ ቡድን አባላትና ደጋፊዎች አልበርት ሐይቅ ውስጥ ሰምጠው መሞታቸውን የሀገሪቱ ፖሊስ ዛሬ አስታወቀ። በጀልባ ተጭነው በሐይቁ ላይ ሲጓዙ ከነበሩት አስራ አምስቱ ደግሞ እስካሁን እንዳልተገኙም አመልክቷል። እማኞች በበኩላቸው ስልሳ ሰዎች ገደማ ጭና ነበር ያሏት አደጋ የገጠማት ጀልባ ውስጥ የሟቾቹ ቁጥር ሰላሳ ይደርሳል ይላሉ። ፖሊስ እንደሚለው በምዕራብ ዩጋንዳ በሚገኙ ሁለት አሳ በሚጠመድባቸው መንደሮች መካከል ስትጓዝ የነበረችው ጀልባ ለአደጋ የተጋለጠችው ከአቅሟ በላይ በነበረ ጭነትና በመጥፎ የአየር ጠባይ ምክንያት ነው። ሕይወት ለማዳም በሐይቁ ላይ የባህር ኃይል አባላት መሰማረታቸው የተገለጸ ቢሆንም ከአደጋው የተረፈ ተሳፋሪ ይገኛል የሚል ግምት ግን የለም። በአካባቢው በተመሳሳይ ምክንያት እንዲህ ያለ አደጋ እንደሚደጋገም የፈረንሳይ የዜና ወኪል ዘገባ ያመለክታል። አድማጮች የምትከታተሉት የዶች ቨለ ዲደብልዩን ዜና ነው። ዩናይትድ ስቴትስ እና ቻይና ያከረሩት የንግድ ጦርነት ሳይረግብ ጉግል ከህዋዌ ስማርት ስልክ ጋር የሚያገናኘውን መተግበሪያ ማገዱ በሚሊዮን የሚቆጠሩ የስልኩን ተጠቃሚዎች አገልግሎት ሊገድብ እንደሚችል እየተነገረ ነው። በዚህ መሰረትም ህዋዌ የጉግል የሆነውን አንድሮይድ ማንቀሳቀሻ ስልት መጠቀም አይችልም። ዘገባዎች እንደሚያመለክቱት በዚህ እርምጃ በአሜሪካኑ ኩባንያ ጉግል የሚቀርቡት ጉግል ፕሌ ጂሜል እና ዩቱብን የመሳሰሉ አገልግሎቶች በህዋዌ ስልኮች አይኖሩም። የቻይናው ህዋዌ በበኩሉ የሶፍትዌር ማሻሻዮች በሚደረጉበት ሂደት የሚጠፋ ነገር እንደማይኖር ለተጠቃሚዎቹ ገልጿል። የቻይና የውጭ ጉዳይ ሚኒስትር ሉካንግ መንግስታቸው ለዚሁ ጉዳይ ትኩረት በመስጠት እንደሚሰራ ዛሬ አስታውቀዋል። ቻይና ይህን በማረጋገጥ ጉዳዩን እየተመለከተች ለለውጡ ትኩረት ሰጥታ ትሰራለች። በዚያም ላይ ቻይና ህጋዊ መሳሪያዎችን ተጠቅመው መብታቸውን እንዲያስጠብቁ ለቻይና ኩባንያዎች ድጋፍ ታደርጋለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሐሙስ በጥቁር መዝገብ ከከተቷቸው ኩባንያዎች አንዱ ህዋዌ ነው። ባለፈው ጎርጎሮስ ዓመት ኩባንያው ሁለት መቶ ሶስት ሚሊዮን ስልኮች መሸጡ ተመዝግቧል። በሱዳን ስልጣን በያዘው የጦር ኃይሉ ምክር ቤት እና በተቃዋሚዎች መካከል ለሰባ ሁለት ሰዓታት ተቋርጦ የነበረው ውይይት ዛሬ ቀጥሏል። ሁለቱም ወገኖች ለሱዳን ሲቪል መንግስት መመስረት የሚያስችል ስምምነት ላይ ለመድረስ ቁርጠኛ መሆናቸውን እየተናገሩ ነው ሆኖም ለሚያካሂዱት ድርድር ማነቆ የሆነው እስከ ምርጫ ድረስ ሀገሪቱን የሚመራ ሉዓላዊ ምክር ቤት የማቋቋም ጉዳይ መሆኑን የጦር ኃይሉ ምክር ቤት ቃል አቀባይ ሸምስ ኤዲን በሀገሪቱ ቴሌቪዥን አስታውቋል። ቀደም ሲል የጀመሩት ድርድር ከስምምነት መድረስ ባለመቻሉ ለሶስት ቀናት የተቋረጠው ውይይት ትናንት ነው የተጀመረው። ይህ በእንዲህ እንዳለም ጦሩ ስልጣን ለሲቪል አስተዳደር እንዲለቅ የሚጠይቁ በሺዎች የሚገመቱ ተቃዋሚዎች ካርቱም በሚገኘው የሱዳን የመከላከያ ሚኒስቴር ዋና ጽህፈት ቤት ፊት ለፊት መሰብሰብ መቀጠላቸውን የጀርመን የዜና ወኪል ዲፒኤ ከስፍራው የላከው ዘገባ ያስረዳል። በታጃኪስታን እስር ቤት ውስጥ በተፈጠረ ረብሻ 32 ሰዎች ሞቱ። ድርጊቱ የተከሰተው ቫካዳት በተባለችው ከተማ በሚገኝ እስር ቤት ውስጥ ስለተያዙ ሚሊሻዎች ሶስት ጠባቂዎችንና አምስት እስረኞችን ከገደሉ በኋላ መሆኑን የሀገሪቱ የፍትህ ሚኒስቴር አስታውቋል። በመቀጠልም ሚሊሻዎቹ የእስር ቤቱን ሆስፒታል በሰዓት ለኩሰው እዛ የሚገኙ በርካታ ታሳሪዎችን በማገት ለመሸሽ መሞከራቸውም ተገልጿል። አካባቢውን ለማረጋጋት የጸጥታ ኃይሎች በወሰዱት እርምጃ 24 ሚሊሻዎች መገደላቸውን ተዘርዝሯል። የሀገሪቱ መንግስት ትናንት ሌሊት ለተፈጠረው ትርምስ ራሱን እስላማዊ መንግስት ነኝ የሚለውን ቡድን ተጠያቂ አድርጓል። እስር ቤቱ 1500 ታሳሪዎች የሚገኙበት ሲሆን አንዳንዶቹ የመብት ተሟጋቾች መሆናቸውን ሮይተርስ ዘግቧል። ከተገደሉት መካከልም የታጃኪስታን የእስልምና ዳግም ልደት የተሰኘውን ቡድን ሁለት ከፍተኛ አባላት እንደሚገኙበትም ተመልክቷል። ጀርመናውያን በአውሮፓ ህብረት ተቋማት ከሚገኙ ፖለቲከኞች ይልቅ በየከተሞቻቸው ማዘጋጃ ቤት የሚገኙ ከንቲባዎች ላይ እምነት እንደሚያሳድሩ አንድ ጥናት አመለከተ። በበርት ስልማንስ ተቋም አማካኝነት ዛሬ ይፋ የሆነው ይህ ቅኝት እንዳመለከተው መምረጥ ከሚችሉ 2000 ሰዎች 64 በመቶ የሚሆኑት የየከተማቸው ከንቲባዎች ላይ እምነት አላቸው። 32 በመቶ የሚሆኑት ደግሞ በፌዴራል ደረጃ የሚገኙ ፖለቲከኞችን እንደሚያምኑ አመልክተዋል። በአውሮፓ ደረጃ ላሉት ፖለቲከኞች እምነት ያላቸው መሆኑን የገለጹት ደግሞ 28 በመቶዎቹ እንደሆኑ ቅኝቱን ያካሄደው ሶኮ የተሰኘው የሕዝብ አስተያየትን የሚመዝነው ተቋም ያገኘው ውጤት ያሳያል። የአውሮጳ ምክር ቤት ምርጫ ከፊታችን ሐሙስ እስከ እሁድ የሚካሄድ ሲሆን ቅኝቱ የተሰራውም የህብረተሰቡን የምርጫ ተሳትፎ አዝማሚያ ለማየት መሆኑ ተገልጿል። ይህ ዶችቨለ ዲደብሊው ነው። የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ባለፉት ቀናት ትምህርት አቋርጦ የነበሩ የሕክምና ሙያ ተማሪዎች ወደ ትምህርት ገበታቸው እየተመለሱ መሆኑ ተነገረ። በተሰጠው የጊዜ ገደብ ሙሉ ለሙሉ ወደ ትምህርታቸው በማይመለሱት ላይም የዩኒቨርሲቲዎቹ የሴኔት አካላት የሚወስዱት እርምጃ ሊኖር እንደሚችል የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታ ዛሬ አስታውቀዋል። በደቡብ ሶማሊያ በሚገኝ የጦር ሰፈር ላይ አሸባብ ባደረሰው ጥቃት 14 ታጣቂዎችን ጨምሮ 18 ሰዎች መገደላቸውን የአካባቢው ባለስልጣናት አመለከቱ። አሸባብ በበኩሉ 10 ወታደሮችን ገሎ የጦር ሰፈሩን ተቆጣጥሮ የጦር መሳሪያ መዝረፉን ተናግሯል። ቢያንስ ስምንት የሚሆኑ የዩጋንዳ የእግር ኳስ ቡድን አባላትና ደጋፊዎች አልበርት ሐይቅ ውስጥ ሰምጠው መሞታቸውን የሀገሪቱ ፖሊስ ዛሬ አስታወቀ። አስራ አምስቱ ደግሞ የደረሱበት አልታወቀም። በዩናይትድ ስቴትስ እና በቻይና መካከል የተጋጋለው የንግድ ጦርነት ለአገልግሎት አቅራቢ ኩባንያዎችም እየተረፈ ነው። የአሜሪካኑ ጉግል ከቻይና ሁዋዌ ጋር የሚያገናኘው መተግበሪያ ማገዱ በርካታ የስልኩ ተጠቃሚዎች የሚያገኙትን አገልግሎት ሊገድብ እንደሚችል እየተነገረ ነው። ዜናው በዚሁ አበቃ።